The Voice of America. በሚኒሶታዋ ዋና ከተማ ሴንት ፖል ውስጥ ኢትዮጵያውያን እና ትውልደ ኢትዮጵያዊ አሜሪካውያን ትናንት ምሽት ላይ የሻማ ማብራት ስነ ስርዓት አድርገዋል። ለሀጫሉ ሁንዴሳና የእርሱን መገደል ዜና ተከትሎም በብዙ ንጹሐን ላይ ስለተፈጸመው ግድያና ጥፋት እንዲሁም ለሀጫሉና ለሌሎችም ቤተሰቦች ሀዘናቸውን የገለጹት ተሳታፊዎች ለኢትዮጵያ መንግስትም ጥያቄ ማቅረባቸው ተገልጧል ደረጀ ደስታ አጭር ዘገባ ይዟል። በዩናይትድ ስቴትስ በሚኒሶታ ክፍለ ግዛት በሴንት ፖል ካፒቶል ፊት ለፊት የኢትዮጵያን ሰንደቅ ዓላማ ይዘው የተሰባሰቡ ኢትዮጵያውያን ለአርቲስት አጫሉና የእሱንም ሞት ተከትሎ በተነሳ ሁከት ህይወታቸውን ላጡ ኢትዮጵያውያን የሻማ ማብራት ስነ ስርዓት አከናውነዋል። ከሚኒሶታ ኢትዮጵያ ኮሚኒቲ ማዕከል አቶ ተስፋዬ እንግዳ የዛሬ ዝግጅታችን በአርቲስት አጫሉ ሁንዴሳ ሞት ምክንያት አንደኛ የእሱን ሞት አስመልክቶ የሀዘን መግለጫ ለመስጠት እና የሻማ ምሽት ለማድረግ በዚሁ ሳቢያ በወገኖቻችን ላይ የደረሰውን እልቂት እና የንብረት ውድመት አስመልክቶ ለወገኖቻችን መቆማችንን ሀዘናቸው ሀዘናችን መሆኑን ሀዘናችን ለመግለጽ እና መንግስት ይህንን እኩይ ድርጊት የሚያደርጉትን ሰዎች ለፍትህ እንዲያቀርብ የመንግስት ዋና ኃላፊነት የዜጎችን ሰላምና ደህንነት እንዲሁም የሀገር ላላዊነትን መጠበቅ ስለሆነ ይህን ተግባሩን አበክሮና ጥንክሮ እንዲሰራ እሱን ለማጠየቅም ጭምር ነው። ዝግጅቱን በሰብሳቢነት ያዘጋጁት ወይዘሪት ሮዛ ዘውዴ በበኩላቸው ቤተሰቦቻቸው በግፍ የተገደሉባቸው ኢትዮጵያውያኖች በሙሉና ኢንክሉዲንግ የሀጫሉ ሁንዴሳ ቤተሰቦች ፍትህን እንዲያገኙና የታሰሩት ደግሞ ትክክለኛው ፍርድ እንዲሰጣቸው ፍርዱ በቂም በቀል ሳይሆን አንተ ዘር የሚዘር በመባል ሳይሆን ትክክለኛው በጥፋታቸው ልክ ፍርድ እንዲሰጣቸው፣ ወንድም በወንድም በመቀባባት ይብቃ። የኢትዮጵያ እናቶች የማልቀስ ነገር ይብቃ። ህጻናቶች መገደል ይብቃ። የዘር መድሎ ኢትዮጵያ ውስጥ በዘር ማንኛውም በዘር የሚንቀሳቀስ የፖለቲካ ፓርቲ በህግ ይታገድልን እና ትዕግስታችን እንደተሟጠጠ ነው። በሰልፉ ላይ የነበሩት ሌላኛዋ ኢትዮጵያዊት ወይዘሮ ሰላማዊት የሚከተለውን ተናግረዋል። ከዚህ በፊት እንደሚደረገው ደግሞ እየተጣራ ነው እየተጣራ ነው የተባለ ጊዜ እንዳይፈጅ በዚህ በአሜሪካን ሀገርም ያሉትን ደግሞ ሴኔተሮችና ኮንሽስነስ ለመፍጠር ይህንን አጋጣሚ ህዝቡ ተጠቅመን ለመንገርና ወደፊት የተቃውሞ ሰልፍ ለማድረግ ሀሳብ አለ። ለአሜሪካ ድምፅ ራዲዮ ደረጀ ደስታ